ከአራት በፊት ወጣቱ የቴክኖሎጂ ፈጣሪ ስንል በእንግድነት ጋብዘነው የነበረው ናትናኤል ታምሩ በሰራቸው የቴክኖሎጂ ፈጠራዎችና በትምህርቱ ባለው የላቀ ውጤት በዓለም ዙሪያ ከመቶ ሰማኒያ ሀገራት ከተወዳደሩ ሀያ አምስት ሺህ ተማሪዎች ውስጥ በመመረጥ በአሜሪካን ሀገር ካሊፎርኒያ ግዛት የሚገኘው ሚነርቫ ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ ነበር። ሆኖም ቤተሰቡ ለጉዞውም ሆነ ለሌሎች ራሱ ሊሸፍናቸው የሚገቡ ወጪዎች አቅም ስለሌላቸው የሚያግዘው እንደሚፈልግ ናትናኤል በወቅቱ እንዲህ ሲል ነበር ያጫወተን። በዓመቱ ያስፈልገኛል ተብሎ ከታሰበው ወጪ ሰላሳ ሶስት ሺ አሜሪካን ዶላር ውስጥ ሰላሳ አንድ ሺው ሰጠውኛል። ቀሪ አንድ ሺ ዘጠኝ መቶ አምሳ በእኔ ቢሸፍን ነው የሚፈለገው። ከዛ ውጭ ደግሞ የቪዛና የኤር አኮሞዴሽን ቲኬት በእኔ ነው የሚሸፈነው ማለት እሱ ነው። ትንሽ ስታክ ያደረገብን ከዛውጭ ውጭ አለውን እነ ስቲቪ ሲነርቶዎችም እያረዱኝ ነው። ሌሎቻችሁም የምትችሉ ብትረዱኝ ደስ ይለኛል። ናትናኤል በፕሮግራማችን ከቀረበ በኋላ ታዲያ ከአድማጮችና ዛሬ ለደረሰበት ደረጃ መሰረቱን እንዲጥል ከማድረግ አንስቶ በፈጠራ ስራዎቹ በርካታ ድጋፎችን ሲያደርግለት ከቆየው ስቴም ሲነርጂ ተቋም ባገኘው ድጋፍ ያሰበው ተሳክቶ ወደ ሳን ፍራንሲስኮ ከተማ አቅንቷል። በሰው ሰራሽ ልሕቀት ወይም አርቲፊሻል ኢንተለጀንስ የመጀመሪያ ዲግሪውን ለመያዝም የትምህርቱን ጎዳና አንድ ብሎ ጀምሯል። ለመሆኑ ፈተናው እንዴት አለፈ ስል ናትናኤል ሀይልን ጠይቀዋለሁ። ሂደቱ በጣም ያው አድካሚ ና ትንሽ ከባድ ነበረ። ቢሆንም ግን አሁን ተሳክቶ እዚህ ላይ ደርሻለኝ። በዚህ ፕሮሰስ ላይ የስቲም ሲነርጂ አስተዋጽኦ በጣም ትልቅ ነበረ። ሀይ ስኩልም እዛ እንደ እንደተማርኩኝ ባለፈው ኢንተርቪው ላይ ገልጽ ነበረ ከዚያ መማሪ ና ደግሞ ለሰክሰስ መድረሴን በማስመልከት እነሱ አንድ ሺህ ዶላር እርዳታ አደረጉልኝ። ከዛ ውጭ ደግሞ ቪኦኤ ላይ የኢንተርቪውን የሰሙ አድማጮቻችንም ደግሞ የተለያዩ እርዳታዎችን በተለያዩ መልኩ ሲያግዙን ነበረ። ያ ሁሉ ነገር ተደርጎ ነው ለዚህ ደረጃ የደረስኩት። ዓለም በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስና ማሽንን በማስተማር በመሳሰሉ የቴክኖሎጂ ውጤቶች በምትመራበት በዚህ ወቅት በዘርፉ መሰማራት የሚፈልጉ ኢትዮጵያውያን ተማሪዎች ቁጥርም እንዲሁ እያደገ ነው። ትውልድና እድገቱ በባህር ዳር ከተማ የሆነው የ21 ዓመት ወጣት ናትናኤል እንግዳችን ሆኖ ሲቀርብ ምኞቱ የሰው ሰራሽ ልህቀትን በመጠቀም የኢትዮጵያን ማህበረሰብ ኑሮ ማቅለል የሚችሉ የፈጠራ ስራዎችን ማበርከት መሆኑን ነግሮን ነበር። በሚነርቫ ዩኒቨርሲቲ የጀመረው ትምህርትም ይህን ዓላማውን የሚያሳካለት እንደሆነ ናትናይል ይናገራል። ስኮላርሽፕ ያገኘሁበት ፊልድ ኮምፒውተር ሳይንስ እና አርቴፊሻል ኢንቴሊጀንስ ነው። በጣም ሞደርን እና ከረንትሊ በጣም ዲማንድ ያለው ኮርስ ነው። እኔም ከድሮ ስራዎች ጋር የተገናኘ እና ወደፊትም እነዛን በደንብ ለማስቀጠል አድቫንስድ በሆነ ደረጃ ለማስቀጠል የሚያግዘኝ ትምህርት ይሆናል። ግን ለአሁኑ ወደዛ ከመሄዳችን በፊት ማግኘት ያለብን የተለያዩ እስኪሎች ስላሉ እዛ ላይ እየሰራን ያለ ነው። ግን ቅርጽ አመት ጀምሮ እስከምመረቅበት አመት ሁለት ሺ አምስት ድረስ ኮምፒውተር ሳይንስና አርቲፊሻል ኢንቴሊጀንስ ነው ማጠ ነው። ናትናኤል ከሁለተኛ ደረጃ ትምህርቱ ጀምሮ ትምህርቱን የተከታተለው ስቴም ሲነርጂ በተሰኘ በኢትዮጵያ ሀያ ሁለት ላትን በማቋቋም ተማሪዎችን በሳይንስና ቴክኖሎጂ ትምህርት ለማበረታታት የሚሰራ ተቋም ውስጥ ነው። ለናትናኤል ነጻ የትምህርት እድል መሳካትም ትልቁን ሚና ተጫውቷል። የተቋሙ የስራ ኃላፊ የሆኑት አቶ ጸጋይ ለገሰ ናትናኤል ዛሬ የደረሰበትን ደረጃ እንዲህ ይገልጹታል። ናትናኤል በብዙ ኢትዮጵያ ውስጥ ካሉት ሀያ ሁለት ሴንተሮች ውስጥ በባህር ዳር ዩኒቨርስቲ ስር በሚገናኘው ሴንተር ውስጥ የተማረ ልጅ ነው። ብዙ ጊዜ በየአመቱ በምናካሄደው አንደኛ ደረጃ እና የሁለተኛ ደረጃ ተማሪዎች ጋር በሚደረጉ የፈጠራ ስራዎች ሁለት ጊዜ አሸናፊ መሆኑን አስታውሳለሁ። ከሴንተሩም ኃላፊ ሪፖርት ደርሶኛል እና በሀገር ደረጃ ስታዩ እንደዚህ አይነት ልጆችን የመፍጠሩ ሁኔታ የሴንተሩ ሪዛልት ነው ማለት ይቻላል። እና ማስቢያዊ በምናስበው ምንድን ነው እንደኛ አውትካም በጣም ጥሩ የሆነና ጥሩ ኤግዛምፕለሪ የሆነ ልጅ ሆኖ አገሩንና የሚመጣውን ጀነሬሽን ይቀይራል፣ የሚል ተስፋ እንስላለን። ነው እስቴም የተቋቋመበት አላማም፣ ልክ እንደ ናትናኤል ወጣቱ ትውልድ በሳይንስና ቴክኖሎጂ ትምህርት ላይ እንዲበረታና የስራ ፈጠራ ክህሎታቸውን እንዲያዳብሩ ማድረግ መሆኑን አቶ ጸጋዬ ጨምረው ይገልጻሉ። እንግዲህ በአሁኑ ደረጃ የናትናኤል አይነት ተማሪዎችን በተለይ ሴቶችን በተለያዩ ዩኒቨርሲቲዎች አሁን በቅርብ ጊዜ ከሁለት ሳምንት በፊት በአርማሚስቱን ዩኒቨርሲቲዎች ካሉ ያሉት የተለያየ ፈጠራ ስራ ያላቸው ተወዳድረው አስር ሴት ተማሪዎችን ሽልማት አዘጋጅተን ነበር፣ እና ወርክ ሾፕ ነበር። እና እንደዚህ አይነት ወጣቶች በተለይ ሴቶች በሳይንስና ቴክኖሎጂ ያላቸው ተሳትፎ ጉልህ እንዲሆን በሚለው አላማችን መሰረት በጣም አስታሚ እንዲሆን ለሀገር የሚጠቅሙ የተለያዩ የልማት ፈጠራ ስራዎችን የሰሩ ልጆች አሉ። ይሄ አንዱ ሲሆን በሚቀጥለው ወር በተለያዩ ትምህርት ቤቶች የሚገኙ በፈጠራ ስራ ጎበዝ የሆኑ ተማሪዎች በየአካባቢያቸው ተወዳድረው በአገር አቀፍ ደረጃ ውድድር እናካሄዳለን። ያንንም ውድድር ከዚህ በፊት ናትናኤል ሁለት ጊዜ ተወዳድሮበታል። እሱን የመሰሉ ልጆች በጣም ብዙ ልጆች ወደ ሀገር አቀፍ ደረጃ ለማምጣት እና ፈጠራ ስራቸውን ለማዳበር ጥረት እናደርጋለን። ሰፖርት እናደርጋለን ማለት ነው። ናትናኤል በሳን ፍራንሲስኮ ከተማ ሚነርቫ ዩኒቨርሲቲ በሚኖረው የአራት ዓመት ቆይታ የፈጠራ ቴክኖሎጂዎችን መስራት የሚጠበቅበት ሲሆን ከዚህ በፊት የሰራቸውን የፈጠራ ስራዎች ማሳደግና በተለይ በኢትዮጵያ የሚኖረውን ማህበረሰብ ህይወት መቀየር የሚችሉ የቴክኖሎጂ ውጤቶችን ዞ መመረቅ እንደሚፈልግ ናትናኤል ያስረዳል። አርቲፊሻል ኢንቴሊጀንስን ወደ ኢትዮጵያ መውሰድ ይሆናል። እንግዲህ የመጀመሪያው ጊዜ ግን ወደዛ ስወስደው ማህበረሰቡ ሊጠቀምበት በሚችል ሁኔታ መሆን አለበት። ማህበረሰቡ ሊፈልገው ወይም ሊጠቀምበት በሚችለው ደረጃ መጠኛ ለመውሰድ ነው ያሰብኩትኝ። አሁን ኢትዮጵያ ውስጥ ያሉ ችግሮች በብዙ የሚመቱት የሆነ ከሲስተም ብልሽት ኦር ደግሞ የሆነ ነገሮች አውቶሜት ካለመሆናቸው የተነሳ ነው እና አርቲፊሻል ኢንቴሊጀንስ ደግሞ እንደዚህ ዓይነት ነገሮችን ሶልቭ ለማድረግ ስለሚጠቅመን በዛ መሰረት ኢትዮጵያ ውስጥ ያሉ ችግሮችን በአርቲፊሻል ኢንቴሊጀንስም ሆነ በተለያዩ የቴክኖሎጂ ሜቶዶች ሶልቭ ለማድረግ እንሞክራለን ብዬ አስባለሁኝ። ናትናኤል እዚህ ደረጃ እንዲደርስ ለረዱትም ምስጋና አለው ቲም በጣም እንግዲህ ኢትዮጵያ ውስጥ በጣም የተንቀሳቀሰ ያለ ፕሮጀክት ነው። በጣም ሊስፋፋ ና ላይ መንግስትም ሆነ ሁሉም ባለድርሻ አካላት በደንብ ቢያዩትና በደንብ ቢሰሩበት ፕሮዳክቲቭ የሚያደርግ ፕሮጀክት ነው ብዬ ነው የማስበው እኔም ፐርሰናሊ እንድለወጥ እንደዚያን ደረጃ ላይ እንድደርስ ዋናው ቤዚክ እንትን የሰጠኝ እሱ ትምህርት ቤቱ ስለሆነ በዚህ አጋጣሚ መመስገን ፈልጋለሁ። እዚህም ከደረስኩ በኋላ የሚያስፈልገኝ ድጋፍ ያደረጉልኝ ስለሆነ እዚህ እንድደርስ ፋይናንሻሊም በሞራልም በሁሉም ነገር ሰፖርት ያደርግኝ ስለነበረ በፊት ያስተማሪኝ የስቲ መምህሮችንም ሁሉንም ማመስገን ፈልጋለኝ። ሌላ ማመስገን ፈልገው እዚህ ያሉ የኢትዮጵያ ኮሚኒቲዎች አሁንም ድረስ እያገዙኝ ነው። ሳን ፍራንሲስኮ ነዋሪዎች አሉ። እንዲሁም እናንተንም ማመስገን እንፈልጋለው። እዚህ ፕሮግራም ላይ እንድቀርብና ሀሳቤ እንድሰጥ ስላገዛችሁኝ ሁላችሁንም ሁላችሁንም ማመስገን ፈልጋለኝ። ኢትዮጵያ ውስጥ ተማሪዎች ለሳይንስና ቴክኖሎጂ ትምህርቶች የበለጠ ፍቅር እንዲኖራቸው በክፍል ውስጥ የሚማሩት ትምህርት በአካባቢያቸው ከሚያዩት ነባሪ ሁኔታ ጋር የተዛመደ በተግባር የታገዘና ፈጠራን በሚያበረታታ መልኩ ከተደረገ ወጣቱ ትውልድ ልክ እንደ ናትናኤል የሰውን ልጆች ሕይወት የሚያቀሉ የፈጠራ ስራዎቹ ላይ መሰማራት ይችላል። ከአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ